በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት ዘጠኝ ወራት ሲካሄድ የነበረው ተቃውሞ ባለፉት ሁለት ሳምንታት በድጋሚ ማገርሸቱንና የሰባትና የአስራ ሦስት ዓመት ዕድሜ ያላቸው ሕፃናትን ጨምሮ በጥይት መገደላቸውን የኦሮሞ ፌዴራላዊ ኮንግረስ እና ነዋሪዎች ለአሜሪካ ድምፅ እየተናገሩ ነው። ተቃውሞ በምስራቅና በምዕራብ ሐረርጌ፣ በምዕራብ አርሲና በምዕራብ ሸዋም እንዳለ ነዋሪዎቹ ይገልጻሉ። በምስራቅ ሐረርጌ አወዳይ ከተማ ነዋሪ እንደሆኑ የገለጹት አቶ መሐመድ አብዱራህማን የ13 ዓመት ልጄ ተገድሎብኛል፣ ቀብሩም ላይ መገኘት አልቻልኩም ብለዋል። በምስራቅ ሐረርጌ የሰላምና መረጋጋት ኃላፊ ኢንስፔክተር ግርማ ገላን በበኩላቸው ተገደሉ ስለተባሉት ሰዎች የተጣራ መረጃ እንደሌላቸው ገልጸው ሰልፉን በተመለከተ የመንግስትን ንብረት ለማውደም የተነሱ የሽብር መልእክተኞች ነበሩ፣ ሁኔታውን ተቆጣጥረነዋል ብለዋል። ጽዮን ግርማ የሰሞኑን የኦሮሚያ ሁኔታ እንዲህ ዘግባለች። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ካለፉት ዘጠኝ ወራት ጀምሮ በኦሮሚያ ክልል የተለያዩ ከተሞች በህዝቡ የተነሳው ጥያቄ ምላሽ ባለማግኘቱ አሁንም በየቀኑ በተለያየ ቦታ ተቃውሞ መቀጠሉን ተናግረዋል። መንግስት ሰከን ብሎ ለጥያቄዎች መልስ ከመስጠት ይልቅ በህፃናት ላይ ሳይቀር በታጣቂዎች ግድያ እየፈጸመም ይገኛል ብለዋል። ባለፉት ሁለት ሳምንታት ውስጥ ተቃውሞ የተቀሰቀሰባቸውና ግድያ የተፈጸመባቸው ናቸው ያሏቸውን ቦታዎችም አብራር ተዋል በዛሬው ዕለት ምዕራብ ሐረርጌ በዴሳ ከተማ ላይ እንደዚሁም፣ አለመግባባት ተነስቶ ቀብር ላይ ከነበሩ ሰዎች ውስጥ አንድ ሰው ሞቷል። አራት ሰዎች ቆስሏል። እንዲሁም እድሜያቸው ሰባትና ስምንት የሆኑ ሁለት ልጆች ተመትተዋል። በጥይት ነው የተመቱት። እንዲሁም በዴሳ ላይ ሌሎች አስራ አራት ሰዎች በጥይት ቆስሎ ገለምሶ እና ጭሮ አዳማ እየታከሙ ነው ያሉት። ሰሞኑን እንግዲህ በኦሮሚያ ዞን በየቦታው ችግር አለ። ምዕራብ ሐረርጌ አወዳይ አካባቢ ሀያ ስድስት ቆስሎ ከዛ ውስጥ ስድስት ሞቷል እና በየዕለቱ እየጠር ነው። አሁን ለምሳሌ ምዕራብ ሐረርጌ በበዴሳ እና መሰላ አካባቢ ሰዎች ቆስሏል እና ከዚህ ከቆሰሉት ሰዎች ውስጥ የሰባት ዓመት ልጅ አለ። ምዕራብ አርሲ ዶዶላ እና አዳባ አካባቢ፣ ምዕራብ ሸዋ በጊንጪ አካባቢ እና አምቦ፣ ምዕራብ ወለጋ በመንዲ ነጆ፣ ቄለም ወለጋም እንደዚሁ ድሬዳዋ ከተማውን እየተፋፋመ ያለው ሆሮ ጉዱሩ ወለጋ በከፊል አቶ ሙላቱ በአጠቃላይ በኦሮሚያ ክልል መረጋጋት እንደሌለ ጠቅሰው ከዘረዘሯቸው ቦታዎች መካከል የስድስት ሰው ሕይወት እንደጠፋበት እና ሀያ ስድስት ሰው መቁሰሉን የገለጹት በምስራቅ ሐረርጌ አወዳይ ከተማ ነው። አወዳይ ከተማ በሐረርና በድሬዳዋ መካከል የሚገኝ ከተማ ሲሆን በጫት ሽያጭ ምክንያት ከፍተኛ የንግድ እንቅስቃሴ የሚካሄድበት ከተማም ነው። በዚህ ከተማ ነዋሪ የሆኑት ወይዘሮ ኢፍቱ አብደላ እሁድ እለት የአስራ ሶስት አመት ልጃቸው ለሊሳ መሀመድ በጥይት ተመቶ መገደሉን ይናገራሉ። እንዲሩ መጋላም ዴሜ ጅያ ምግብ ጭያ ርቁቁን ወሬ እስኪ መነናታ ምጫ ከስተባ አለ ምጫን ጭያ ለአን እሌ በሬ ተረቁት አብር ተራ በረነ ቤት ውስጥ አልነበርኩም። ወደ ከተማ ወጥቼ ነበር። ወደ ቤት ስመለስ የልጄን አስክሬን ቤት አገኘሁት። ልጄ የተረጋጋ ነው፣ በትምህርቱም ጥሩ ውጤት አለው። የአራተኛ ክፍል ተማሪ ነበር፣ ከጠቅላላ ተማሪዎች አንደኛ የሚወጣ ጎበዝ ተማሪ ልጃችንን መቅበር እንዳንችል ተከለከልን። አባቱ ጋር ግርግር ተፈጠረ። እሱንም እንጨምረዋለን ሲሉን ሰዎች ለምነው አባቱን ከቀብር አስቀሩት። አባት ልጁን ሳይቀብር ቀረ። የሌሊሳ አባት አቶ መሐመድ አብዱራህማን ለልጃቸው ሞት የቀበሌያቸውን ሰራተኛ ተጠያቂ ያደርጋሉ፣ በስም ጠርተው ይከሳሉ። ወያኔ ልጄን ተኩሶ የገደለው የወያኔ ሎሌ ነው። እሁድ ዘጠኝ ሰዓት አካባቢ ነው የተገደለብኝ። እኔ ሌላ ቦታ ነበርኩኝ። ቤቴ ስደርስ አስከሬኑ ጠበቀኝ። አቤት የምልበት አስተዳደር የለም። ከተማው በትልቅ ፍርሃት ውስጥ ነው ያለው። ወጥቶ መመለስም አስቸጋሪ ሆኗል። አቶ አህመድ በትላንትና ዕለት በተፈጸመው የልጃቸው የቀብር ሥነ ሥርዓት ላይ መገኘት እንዳልቻሉም ይናገራሉ። ጓሚቲ ሁኔቱ ተረዳሉ ወራኒ አጋዚ ንግሮ በቀራረቱ ተፈካ ንጀ ለመቅበር ስነሳ እኛ ስለ ቀብር የምናውቀው ነገር የለም አሉኝ። ልቤን በጣም ከፍቶት ስለነበር ከልጄ ሕይወት ማለፍ የኔ ቢያልፍ ይሻላል ብዬ ድንጋይ አነሳው። የመንግስት ታጣቂው በእሱ ላይ ደግመሃለሁ አለኝ። በዚህ ሁኔታ የሰፈር ሰዎች መሃል ገብተው ነገሩን ለማብረድ ከቀብር ቅር አሉና አስቀሩኝ። ልጅን ሳልቀብር ቀረው። በከተማው ፖሊስ ጽፈት ቤት በኃላፊነት ላይ የሚገኙ ኢንስፔክተር ግርማ ገላል ህይወታቸው አለፈ ስለተባሉት አዳጊና ወጣቶች ገና በማጣራት ላይ መሆናቸውን ተናግረዋል። ቀቤኛ ኡመታ በርበዴሱዳፍ ከዬ ጀኒ ነሞን ኤርገመ ዲና ፍደተኒ ከን ናኖ ከንረት ሆጅሳ ጀረኑ ኤርገመ ዲና የሮ ኑት ጀኑ ልዩ ተልዕኮ ያላቸው የመንግሥትን ንብረት ለማውደም የተነሱ የሽብር መልእክተኞች የኦነግን መፈክር ይዘው ያስነሱት ብጥብጥ ነው እንጂ ሰላማዊ ሰልፍ አይደለም። የመንግሥት ጥበቃ ደግሞ እነዚህን ሰዎች ዝም ብሎ አያያቸውም። የተኩስ ልውውጥ ሊፈጠር ይችላል። ልጅ ሞቶአል ለምትሉት ዝም ብለን የምንሰጠው አስተያየት የለም በማጣራት ላይ ነን በአሁኑ ሰዓት ሁኔታውን በቁጥጥር ስር ለማዋል ችለናል የጸጥታው ሁኔታ ተመልሷል የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ የህዝብ ጥያቄ ነው ብለው የሚከተሉትን ዘርዝረዋል አንደኛ የኢትዮጵያ አንድነት ተጠብቆ በእውነተኛ ፌዴራሊዝም ላይ ዲሞክራሲን ማዕከል ባደረገ ሁኔታ የህገ መንግስቱ ይከበር ነው ሁለተኛ ኦሮሞ ሞግዚት አያስፈልገውም ክልሉን ራሱን በራሱ በእኩልነት ዲሞክራሲ በተመረጠው አካል ራሱን በራሱ እንዲያስተዳድር ነው። ሌላው በህገ መንግስቱ በተቀመጠው ስርዓት መሰረት ዲሞክራሲያዊ በሆነ ሁኔታ በኦሮሚያ ውስጥ ለሚደረገው ለሚነሳው ህጋዊ ለሆነው ጉዳይ በተገቢው መሰረት ተገቢ የሆነ መልስ እንዲሰጥ ነው። የሰብአዊ መብት ረገጣ ቆቦ ህዝቦች ሰላማዊ ሰልፍ ለሚያደርጉት ሁሉ ድጋፍ፣ የመጻፍ፣ የመናገር ሀሳብን ካለምንም ፍርሃት በነፃነት የመስጠት፣ የመደገፍ፣ የመቃወም መብት ከቄው በዘፈቀድ እንዲሁ በቀላል እንዳይፈናቀል በሀብቱ በንብረቱ ተጠቃሚ እንዲሆን የዜግነት መብት እንዲጠበቅለት ነው። አቶ ሙላቱ አክለው ባለፉት ዘጠኝ ወራት ኦሮሚያ ውስጥ በመንግስቱ የፀጥታ ኃይሎች ተገድሏል የሚሉት ሰው ቁጥር ከስድስት መቶ መብለጡን ይናገራሉ። ጥያቄው እንደቀጠለ ነው። አሁን ፍርድ ቤት ታስሮ በጠበቃ ክርክር የሚደረግላቸው አምስት መቶ ሀምሳ የሚሆኑ አሉ። ከአምስት መቶ በላይ ቆስለዋል። ከስድስት መቶ በላይ ደግሞ ሞተዋል። እነዚህ እነዚህ ሁሉ በየጊዜው ሰው መሞት እንቅስቃሴውን በደሉን ሁሉ እያሰፋው ነው። ይህንን ቁጥር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ወደ መቶ ሰባ ሰው አለም አቀፉ ሂውማን ራይትስ ዎች ደግሞ ከአራት መቶ በላይ መገደሉን ከጥቂት ወራት በፊት አሳውቀው የነበረ ቢሆንም አቶ ሙላቱ በሰጡ ማብራሪያ ግን የተገደለው ሰው ቁጥር እነዚያ ሪፖርቶች ከወጡ ወዲህ ተፈጽሟል በሚሏቸው ግድያዎች መጨመሩን አብራርተዋል። ይህንኑ በተመለከተ ምላሽ እንዲሰጡን ለኦሮሚያ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ ደውለን ስልካቸው ባለመስራቱ ሳናገኘቸው ቀርተናል። ነገር ግን ለፌዴራል የመንግስት ኮሚኒኬሽን የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ደውለን ይህንኑ ጠቅሰን ምላሻቸውን እንዲሰጡን ጠይቀናቸው ነበር። ነገር ግን እርሳቸው እንዳሉት የሁሉም ክልል ኮሚኒኬሽን ቢሮዎች በየክልሉ መልስ እንዲሰጡ መወሰኑንና በዚህም በዚህ መሰረት ሁሉም መልስ እየሰጡ መሆኑን ገልጸው ተጨማሪ ቁጥር ሰጥተው መልሰን እንድንደውል ነግረውን ነበር። ምላሽ ካጣንም መልሰን እርሳቸው ጋር እንድደውል በነገሩን መሰረት የአቶ ፈቃዱ ስልክ አልነሳ ሲለን አቶ መሐመድ ጋር መልሰን ደውለን የነበረ ቢሆንም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል።